የዜና መጽሔት የዛሬው የዜና መጽሔት ዝግጅት አራት ርዕሰ ጉዳዮችን ይዟል ወደ መጀመሪያው ሳልፍ ከህዋት ጉባኤ ራሳቸውን ያገለሉ አካላት ወደ መድረኩ እንዲመለሱ የህዋት ጉባኤ ጥሪ አቀረበ የህዋት ጉባኤ ቃል አቀባይ አቶ አማኑኤል አሰፋ ዛሬ አራተኛ ቀኑን በያዘው የፓርቲው ጉባኤ ላይ በሰጡት መግለጫ ራሳቸውን ከጉባኤ ያገለሉ አካላት ሀሳባቸውን እንዲገልጹ ጥሪ እንዲደረግላቸው መወሰኑን ተናግረዋል። ይህ በእንዲህ እንዳለ በትግራይ የሚንቀሳቀሱ ተቃዋሚ ፓርቲዎች በፌዴራሉ መንግሥት በኩል ህዋትንና የትግራይን ሕዝብ አንድ አድርጎ የመመልከት እንዲሁም በህዋት ምክንያት ትግራይን የመጉዳት አባዜ መቀጠሉ አሳስቦናል ሲሉ አስታውቀዋል። የመቀሌው ዘጋቢያችን ሚሊዮን ኃይለሥላሴ ተጨማሪ ዘገባ አለው። ከተጀመረ አራተኛ ቀኑ በያዘው የህወሀት 14ኛ ጉባኤ ዙሪያ ዛሬ ማብራሪያ የሰጡት የጉባኤው ቃል አቀባይ ተደርገው የተሾሙት አቶ አማኔል አሰፋ የፓርቲው ጉባኤ እስካሁን በተለያዩ አጀንዳዎች ዙሪያ መወያየቱና ውሳኔዎች ማስተላለፉ አስታውቀዋል። በጉባኤው ውስጥ ጉባኤው እንዲራዘም የተነሳ አጀንዳ እንደነበረ የገለጹት ቃል አቀባዩ ይህ ሀሳብ በተለያዩ ምክንያቶች ተቀባይነት አለማግኘቱ ተናግረዋል። በጉባኤው መሳተፍ ይገባቸው የነበሩ በተለይም ከደቡብና ደቡብ ምስራቅ ዞኖች የተወከሉ የፓርቲው አባላት ወደ ጉባኤው እንዳይመጡ እንዳይሳተፉ በአስተዳደር አካላት አፍና መፈጸሙ የገለጹት ቃል አቀባዩ አቶ አማኑኤል ከእነዚህ አካባቢዎች በታዛቢነት ለመሳተፍ የመጡት ተሳታፊዎች ግን የተፈጠረው ክፍተት ለመሙላት በድምፅ እንዲሳተፉ ጉባኤው መወሰኑ አንስተዋል። ከዚህ በተጨማሪ ቃል አቀባዩ በራሳቸው ፍቃድ ከጉባኤው ውጭ የሆኑ አካላት ወደ መድረኩ እንዲመለሱ ጥሪ እንዲቀርብም መወሰኑ ገልጸዋል። ወደዚህ ወደ አስራ አራተኛው ጉባኤ መግባት ያልቻሉ በራሳቸው ውሳኔ ለመግባት ያልፈቀዱ ጉባኤተኞች አሁንም ጉባኤ ገብተው ሀሳባቸውን ልዩነታቸውን ለመግለጽ የሚፈልጉ ከሆነ ጉባኤውን የሚያስተላልፈው ውሳኔ ተቀብለው የድርጅቱን አሰራር ለማክበር ፈቃደኞች ከሆኑ አሁንም ጉባኤው እነዚህ አካላት መጥተው ሀሳባቸውን እንዲገልጹና እንዲሳተፉ ጥሪ እንዲደረግላቸው ውሳኔ አስተላልፈዋል ማለት ነው። በጉባኤው ማጠናቀቂያ አዲስ የህወሓት አመራር ሊመረጥ እንደሚጠበቅም ተነግረዋል። ይህ በእንዲህ እንዳለ በወቅታዊ ጉዳዩ ዙሪያ ዛሬ በመቀለ የጋራ ጋዜጣዊ መግለጫ የሰጡት የትግራይ ነፃነት ፓርቲ፣ የታላቋ ትግራይ ብሔራዊ ሸንጎ ባይቶና እንዲሁም ያ ትግራይ በበኩላቸው ወቅታዊው የህወሀት ፖለቲካዊ እንቅስቃሴና የፌዴራል መንግስቱና ተቋማቱ ምላሽ የትግራይ ህዝብን ለስጋት የዳረጉ ሲሉ ገልጿቸዋል። የትግራይ ነጻነት ፓርቲ ሊቀመንበር ዶክተር ደጀን መዝገበ በኢትዮጵያ መንግስት በኩል ፓርቲና ህዝብ አለመለየት በህወሀት እርምጃ የትግራይ ህዝብን ለመቅጣት የመሞከር አዝማሚያ እየታየ መቀጠሉ አንስተዋል። አሁን የትግራይ ህዝብ ተመልሰን ወደ ጦርነት እንዳንገባ ስጋት አለው። እኛም አለን በትግራይ ውስጥ እንደምንንቀሳቀስ የፖለቲካ ኃይሎች፣ የፖለቲካ ፓርቲዎች እኛም ይሄንን ስጋት አለን። ይሄ ስጋት ትግራይ ላይ ካለው ህወሀት ብቻ የሚመነጭ ብቻ ሳይሆን ይሄንን ከትግራይ ህዝብ ጋር አጣብቆ የማየት አባዜ ያለበት የኢትዮጵያ ፖለቲካም ጭምር ነው። ቲፔልፍ ተሳሳተ ሲባል የትግራይ ህዝብ ዋካይ ክፍላል የሚለው ፉከራ እና የአመለካከት እስካሁን እያየነው ያለ ነው። ስለዚህ ይሄ ተገቢነት የለውም። ህዝብና ፓርቲ መለያየት መቻል ወሳኝ ነው፣ አስፈላጊ ነው። ሌላው ሀሳባቸው የገለጹት የሳልሳይ ወያነ ትግራይ ሊቀመንበር አቶ አሉል ሀይሉ በበኩላቸው የኢትዮጵያ መንግስት ዓለም አቀፍ ተቋማትና ሌሎች ብቸኛ የትግራይ ፖለቲካ ተወካይ ህወሀት ብቻ አድርጎ መመልከት ለበርካታ ችግሮች መነሻ የሆነ እንዳለ ገልጸው ይህ እንዲታረም ጥሪ አቅርበዋል። በፌዴራል መንግስትም ይሁን በኢንተርናሽናል ኮሚኒቲው የትግራይን ህዝብ ህልውና ከአንድ ፖለቲካ ፓርቲ ጋር የማያያዝ እሱም ብቻ እንደ ወኪል አድርጎ የመቁጠር የትግራይን ጉዳይ ከትፒኤልፍ ጋር ብቻ መነ ለመነጋገር ይዞት የመጣ መከራ ነው ብለን ነው የምናስበው። ስለዚህ ይሄን ለማረም ጊዜው አረፈደ። ሌሎች የፖለቲካ ኃይሎችን ትግራይ ውስጥ ኢንጌጅ ማድረግ ያስፈልጋል። አሁን ያለው ጊዜያዊ የተኩስ ማቆም ስምምነት ሴሴሽን ኦፍ ሆስቲሊቲስ ወደ ዘላቂ ሰላም መውሰድ የሚቻለው የመላ ህዝቡን ሪፕሬዘንቴሽን በሚወክል መልኩ ኢንጌጅመንት ሲቀጥል ነው ብለን እናስባለን። ሶስቱ ተቃዋሚ የፖለቲካ ፓርቲዎች በፕሪቶሪያው ስምምነት እንደተቀመጠው በትግራይ ሁሉም አካታች አስተዳደር ሊመሰረት ይገባል ብለዋል። ለዲ ደብልዩ ዘገባ ሚሊዮን ኃይለ ሥላሴ መቀለ። ሁለተኛው ዘገባችን የሰብአዊ ድጋፍ ሰራተኞች ላይ እየደረሱ ያሉ ጥቃቶች ላይ ያተኩራል። የሰብአዊ ድጋፍ ሰራተኞች ላይ ግድያን ጨምሮ እየደረሰባቸው ነው የተባለው አፈና፣ ጥቃት፣ የተሽከርካሪ ንጥቂያ እንዲሁም በመጋዘን የሚገኝ የእርዳታ ዝርቀቦት ዝርፊያ መፍትሄ እንዲበጅለት የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ጠየቀ። በአማራ በኦሮሚያና በሌሎች ክልሎች በሰብአዊ እርዳታ ሰራተኞች ላይ ያነጣጠረ ጥቃት መበራከቱን ከስሩ ባሉ የተለያዩ የሲቪል ማህበረሰብ ድርጅቶች መረጃ እንደደረሰው ድርጅቱ አስታውቋል። ይህም በእርዳታ ስራ ላይ እንቅፋት መፍጠሩን ተመልክቷል። የአዲስ አበባው ዘጋቢያችን ሰለሞን ሙጬ ዝርዝሩን እንደሚከተለው ተከታትሎታል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ግጭት በተከሰተባቸው አካባቢዎች አገልግሎት በመስጠት ላይ ያሉ የሰብአዊ ድጋፍ ሰራተኞች ደህንነታቸው እንዲጠበቅ የጠየቀው የሚፈጸሙት ድርጊቶች የእርዳታ አገልግሎቶችንና የሰብአዊ እንቅስቃሴዎችን እያደናቀፉ መሆኑን በመጥቀስ ጭምር ነው። ምክር ቤቱ በሰብአዊ ድጋፍ ሰራተኞች ላይ የግድያና የአፈና ጥቃቶች፣ የተሽከርካሪዎች መነጠቅ እንዲሁም በመጋዘን የሚገኙ የእርዳታ አቅርቦቶች ላይ ዝርፊያዎችም እንደሚፈጸሙ በማዕቀፉ ስር ያሉ የሲቪክ ድርጅቶች እየገለጹ ነው መሆኑን ጠቅሰዋል። እንደነዚህ ያሉ ክስተቶች በተለያዩ የሀገሪቱ ክልሎች በተከሰቱ ግጭቶች ውስጥ ሲስተዋሉ የነበረ ቢሆንም ከቅርብ ጊዜ ወዲህ በአማራ ክልል ውስጥ ጎልተው እየታዩ መሆኑን ያመለከተው ምክር ቤቱ መሰል ድርጊቶች ከመቀነስ ይልቅ እየተባባሱ ይገኛሉ ብሏል። የሰብዓዊ እርዳታ ሰራተኞችና ድርጅቶች ችግሮችን ተቋቁመው ሴቶችን፣ ህጻናትን፣ አቅመ ደካማና ተጋላጭ የህብረተሰብ ክፍሎችን ለመታደግ የሚያደርጉትን ጥረት እንደሚያደንቅ የገለጸው ምክር ቤቱ በየአካባቢው የሚገኙ ዜጎች በበጎ ስራ ላይ ለተሰማሩት ሰዎች ከልላ እንዲያደርጉም ጠይቋል። እንዲህ ያለው ችግር የኢትዮጵያ ቀይ መስቀል ማህበርንም የሚያሳስብ መሆኑን ድርጅቱ ደጋግሞ ገልጿል። ከቅርብ ዓመታት ወዲህ በሰራተኞቹ በበጎ ፈቃድ አገልግሎት በሚሰጡ አባላቶቹና ለነፍስ አድን ስራ አጋዥ በሆኑ አምቡላንሶች ላይ የሚፈጸሙ ጥቃቶች ተደጋግመው የደረሱ መሆኑንም ማህበሩ ገልጿል። የኢትዮጵያ ቀይ መስቀል ማህበር የሰብዊ ዲፕሎማሲና ኮሚኒኬሽን አገልግሎት ኃላፊ አቶ መስፍን ደረጀ ይህ አሁንም እየገጠማቸው ያለ አደጋ መሆኑንም ተናግረዋል። ማንነታቸው በማይታወቁ ታጣቂ ኃይሎች የተለያዩ የሰራተኞቻችን የበጎ ፈቃደኞቻችን ህይወት አልፏል። እንደ አጠቃላይ ባለፉት እንግዲህ አራት አምስት ዓመታት ውስጥ በመቶዎች የሚቆጠሩ አምቡላንሶቻችን ላይ ውድመት ደርሷል። ቀይ መስቀል ከሰብአዊነት ውጪ የወገነው ሰው በመሆኑ ሰው ማንሳት መርዳት መሆኑ ታውቆ በጎ ፈቃደኞቻችን፣ ሰራተኞቻችን፣ ተሽከርካሪዎቻችን ሲንቀሳቀሱ ህይወት ለማዳን እንደሚንቀሳቀሱ አውቆ የትኛውም የታጠቀም ያልታጠቀም አካል ተገቢውን ትብብር ድጋፍ እንዲያደርጉ መንገድ እንዳይዘጉባቸው አሁንም እንማጸናለን። ሰሞኑን አንድ የረድኤት ድርጅት ሰራተኛ በአማራ ክልል ሰሜን ወሎ ዞን ያልታወቁ በተባሉ ታጣቂዎች ከታገተ በኋላ መገደሉን የተባበሩት መንግስታት ድርጅት አስታውቋል። ይህንን ግድያ ጨምሮ በኢትዮጵያ ከጥር ወር ወዲህ ብቻ ስምንት የረድኤት ሰራተኞች መገደላቸውን እንዲሁም ሌሎች አስራ አራት ሰዎች ለገንዘብ በሚል ምክንያት እገታ እንደተፈጸመባቸው ድርጅቱ ያወጣው መግለጫ ያሳያል። የሲቪክ ድርጅቶች በነጻነት ተንቀሳቅሶ መስራት አዳጋች የሆነባቸው እንደሚገኝ የአንድ ድርጅት መሪ ከዚህ በፊት ለዶቼ ቬለ ገልጸው ነበር። ዛሬ መንቀሳቀስ አንችልም። ዛሬ ጋምቤላ ደን ማስተማር አንችልም። ዛሬ ቤንሻንጉል ጉምዝ አሶሳ ደን ማስተማር አንችልም። አማራ ክልል ደን ማስተማር አንችልም። ይሄ በስራችን ላይ ትልቅ ጫና ፈጥሮብናል። በመኪና ያሉ ተንቀሳቅሱ መስራት የማይታሰብበት ሁኔታ ነው። በተለይ ወደ ወረዳ ወደ ዞን መድረ አችልም። መንገድ ላይ ስትር መኪናቸው ታግቶባቸው ገንዘብ የሚጠይቁ በርካታ ሰዎች አሉ። በዚህ ሁኔታ ላይ ስራ መስራት አይቻልም። ግጭት ባልተለያቸው በተለይም በኦሮሚያ ና በአማራ ክልሎች ንጹሐን ዜጎች የተለያዩ ተቋማት ሰራተኞች ተጓዥ ተማሪዎችና ሌሎችም በታጣቂዎች በተደጋጋሚ እገታ እየተፈጸመባቸው ማስለቀቂያ ገንዘብ ወይም ቤዛ ሲጠየቅባቸው መመልከት እየተለመደ ነው ሀገሪቱ የገባችበት የጸጥታ መናጋትና የሚደረጉ የእርስ በርስ የትጥቅ ግጭቶች መሰል ድርጊቶች እንዲበራከቱ ስለማድረጋቸውም ይነገራል ለዲደብልዩ ሰለሞን ሙጬ ነኝ ከአዲስ አበባ ወደ ሶስተኛው ዜና መጽሔታችን ስናልፍ የአማራና የትግራይ ክልሎች የይገባኛል ጥያቄ በሚያነሱባቸው አካባቢዎች የተከናወኑ ስራዎች ችግሩን በዘላቂነት ለመፍታት የሚደረገውን ሂደት ስኬታማ እንደሚያደርገው ጉዳዩን ለመከታተል የተቋቋመው አብይ ኮሚቴ ሰሞኑን ባወጣው መግለጫ አመልክቷል። በአንጻሩ የወሎ አማራ ማንነት ወሰን አስመላሽ ኮሚቴ ኮሚቴው ያወጣው መግለጫ ተጨባጭ እውነታውን የካደና በራያ ሕዝብ ላይ እየደረሰ ያለውን ግፍና በደል የዘነጋ ነው ሲል ገልጧል። ዓለምነው መኮንን ከባህር ዳር ዝርዝሩን ተከታትሎታል። ብሔራዊ ኮሚቴው ባለፈው ነሐሴ 6 2016 ዓ.ም ባወጣው መግለጫ ጉዳዩን በተመለከተ የተቋቋመው የቴክኒክ ኮሚቴ ዝርዝር ጉዳዮችን አጥንቶ ያቀረበለትን ሪፖርት ከገመገመ በኋላ የእስካሁን የትግበራ ምዕራፎች ስኬታማና መሬት ላይ ውጤት እየታየባቸው መሆናቸውን ገልጿል። ከራያና ጸለምት ተፈናቅለው የነበሩ ዜጎች ወደ አካባቢያቸው እንዲመለሱ መደረጉን ያመለከተው የአብይ ኮሚቴው መግለጫ ለእነዚህ ስኬትም የሀገር መከላከያ ሰራዊት ሂደቱን በመምራትና በማስፈጸም ረገድ ከፍተኛ አስተዋጽኦ ማበርከቱን ጠቅሷል። ተፈናቃዮችን በመመለሱ ሂደት በህዝቦች መካከል ኢትዮጵያዊ ባህል፣ አንድነት፣ ፍቅርና መተሳሰብ ዋጋ የሚሰጠውና ልምድ የሚወሰድበት እንደሆነም አብራርቷል። ተፈናቃዮቹን በመመለሱ ሂደት ከሁለቱም ክልሎች በኩል የማደናቀፍ ስራዎች እንደነበሩ ያመለክተው የአብይ ኮሚቴው መግለጫ፣ ሆኖም ችግሮቹ ከህዝብና ከመንግስት ፍላጎትና አቅም በላይ ባለመሆናቸው ስራዎቹ በስኬት ተጠናቀዋል ብሏል። በሀገር መከላከያ አስተባባሪነት ፌዴራል መንግስቱ በሚመድባቸው ሲቪል አመራሮች እገዛና በሁለቱ ክልሎች ታዛቢነት ህዝቦች በራሳቸው ተሳትፎ የራሳቸው ጊዜያዊ አስተዳደር እንዲመርጡም አብይ ኮሚቴው አቅጣጫ ማስቀመጡን አመልክቷል ተገልብጧል። በእንዲህ እንዳለ የወሎ አማራ ማንነትና ወሰን አስመላሽ ኮሚቴ አብይ ኮሚቴው ያወጣውን መግለጫ በመቃወም ትናንት መግለጫ አውጥቷል። የአስመላሽ ኮሚቴው ሰብሳቢ አቶ ሀይሉ አበራ በተለይ ለዶቾ ቤሌ እንደገለጹት በአካባቢው የሚገኙ በርካታ ቀበሌዎች በትግራይ ኃይሎች ቁጥጥር ስር እያሉ አብይ ኮሚቴው የትግበራ ምዕራፎች እጅግ ስኬታማ ናቸው ብሎ መግለጫ ማውጣቱ ከእውነታው የራቀ ነው ብለዋል። አቶ ሀይሉ አክለውም ወደ ራያ አላማጣ የተመለሱ የትግራይ ተፈናቃዮች ሳይተቹ በጅምላ ገብተዋል ነው ያሉት። በአንጻሩ በአማራ ክልል በ የተፈናቀሉ ከሰባ ሺህ በላይ ተፈናቃዮች ለመመለስ ቢሞክሩም እስካሁን እንዳልተሳካ ነው ያብራሩት። ስምምነት መሰረት በቲዲፍ አካባቢው በኃይል ተወሮ የተያዘበት ከራያ አካባቢዎች ከሀምሳ ስድስቱ ቀበሌዎች አርባ አራቱ ቀበሌዎች አሁንም በኃይል በወያኔ የተያዙ መሆናቸውን፣ በስምምነቱ መሰረት ተፈናቃይ እንጂ ተዋጊ እንዲገባም አልነበረም ግን የተሰራው ስራ ተዋጊ አስገብቶ ተፈናቃይ ገብተዋል። ሲገባም ጥሩ አቀባበልና ደማቅ አቀባበል በህብረተሰቡ ዘንድ ነበር የሚል በጣም የተሳሳተ የአካባቢውን ህብረተሰብ በሚንቅ መልኩ የተሰጠም ነው። ተፈናቃዮች በሀገር ሽማግሌዎች እየተተቹ ይገባሉ ነበር። ማን አይደለም በሀገር ሽማግሌ ሊተቹ ቀርቶ በሀይል ነው አቶ ኃይሉ አካባቢው ላለፉት አራት ዓመታት በጀት ሳይበጀትለት የቆየ ከመሆኑም አንጻር በርካታ ችግሮች አጋጥመውታል ብለዋል ከ ሺህ በላይ ተማሪዎች ከትምህርት ገበታ ውጭ ሆነዋል ያሉት አቶ ሀይሉ የፌዴራሉ መንግስት ለአካባቢው ትኩረት ነፍጎታል ሲሉም ይከሳሉ ሄክታር በላይ መሬቱ ባልታረሰበት ሁኔታ ከአስራ ሶስት ሺህ አደሮች የእርሻ ስራቸውን እንዳያከናወኑ በተደናቀፉበት ሁኔታ በፌዴራል መንግስቱ ለራያ የነበረው እይታ ጤናማም ጥሩ ነበር ብለን አንወስድም ያው እስኪ ሁሉንም ጊዜ ፍታው በሚል የተሄደበት እንጂ ላለፉት አራት ዓመት ከበጀት ውጭ የኖረ ህዝብ በመልሶ ማቋቋም ትኩረት ያልተሰጠው ማህበረሰብ በሺዎች የሚቆጠሩ ደግሞ ተዋጊ ኃይሎች የራያ ወረዳዎች ሙሉ በሙሉ ተቆጣጥረው እንግልት እየፈጸሙ ያሉበት ሁኔታ ነው ያለው። ቢሮዎች ከፍተው እየሰሩ ነው ያሉት። በአጠቃላይ ስምምነቱ ፈርሷል ማለት ይቻላል። የወሎ አማራ ማንነትና ወሰን አስመላሽ ኮሚቴ ባወጣው መግለጫ የፕሪቶሪያው ስምምነት ፈርሷል የሚል እምነት እንዳለውና የፌዴራሉ መንግስት ጉዳዩን እንደገና እንዲታይና ስምምነቱ እንዲከበር ፍትሐዊና ሚዛናዊ ያለውን አመራር እንዲሰጥ ጠይቋል። ዘላቂ ችግሩን ለመፍታት ህዝበ ውሳኔ እንደሚካሄድ ቃል ተገብቶ ወደ ስራ ተገብቶ የጊዜ ሰሌዳም ተቀምጦ ነበር። ህወሓት አልቀበልም ስላለ ብቻ አሁንም የራያ ህዝብ ተደጋጋሚ በደሎች እየደረሱበት ነው የሚገኝ ለአመፀኛ እድልን የሚሰጥ ህግ ለሚያከብር ህዝብ ትኩረት የማያደርግ ግዴለሽ የሆነ መግለጫ የተሰጠበት ሁኔታ በመሆኑ የፌዴራል መንግስቱ አብይ ኮሚቴ ያወጣውን መግለጫ ዳግም እንዲያየው አካባቢም ዳግም እንዲጠና የተባለው ነገር የተሰጠው መግለጫ መሬት ካለው እውነት ጋር በጭራሽ የማይገናኝ ምናልባትም ሌላ የፖለቲካ ሴራ ያለበት ይመስላል። በጉዳዩ ዙሪያ አስተያየት እንዲሰጡን ለደቡባዊ ትግራይ ዋና አስተዳዳሪ አቶ ሀፍቱ ኪሮስ የእጅ ስልክ በድምፅና በአጭር የጽሑፍ መልእክት ያደረግነው ሙከራ ለዛሬ አልተሳካም። ዓለም ነው መኮንን ለዶች ቤሌ ዘገባ፣ ባህር ዳር። አራተኛውና የመጨረሻው ዝግጅ ዜና መጽሔታችን ወደ ፓሪስ ኦሎምፒክ ይወስደናል። በፓሪስ 2024 ኦሎምፒክ ማራቶን ለሁሉም በሚል በኦሎምፒክ ታሪክ የመጀመሪያ የሆነ አማተር ሯጮች የተሳተፉበት የ42 ኪሎ ሜትር ሩጫ ተካሂዷል። በዚህ ውድድር ብቸኛ ተሳታፊ የነበረው ኢትዮጵያዊ ኤርምያስ አየለ ሲሆን በባዶ እግሩ በመሮጥ ውድድሩን አጠናቋል። ኤርምያስ ይህንን ያደረገው በኢትዮጵያም ሆነ በአፍሪካ ቀዳሚ የኦሎምፒክ አሸናፊውን አበበ ቢቂላን ለመዘከር ነበር ብሏል። ሃይማኖት ጥሩነህ ከፓሪስ ተጨማሪ ዘገባ አላት። በዚሁ ከ20 ሺህ በላይ ተሳታፊ ተወዳዳሪዎች በተወዳደሩበትና ቀደም ብሎ ኢትዮጵያውያኑ የማራቶን ተወዳዳሪዎች ታምራት ቶላና ትዕግስት አሰፋ እጅግ ፈታኝ የነበረውን አቀበትና ቁልቁለት የበዛበትን የፓሪስ ጎዳና ሳይበግራቸው አስደናቂና አስደሳች የኦሎምፒክ ድልን ለሀገራቸው ባስመዘገቡበት የውድድር መድረክ ላይም ኤርሚያስ ትዕግስትና ጽናትን በሚጠይቀው 42 ኪሎ ሜትር በሚሸፍነው የማራቶን ውድድር ላይ በባዶ ባዶ እግሩ በመሮጥና ውድድሩንም በማጠናቀቅ አዲስ ታሪክ ፓሪስ ላይ ለመጻፍ ችሏል። የጥቁር ሕዝቦች የኦሎምፒክ ፋና ወጊ ለሆነው አበበ ብቂላን ፓሪስ ላይ በባዶ እግሩ ሩጦ መዘከሩም ልዩ ስሜት የፈጠረበት መሆኑንም ለዲደብሊው ኤርሚያስ እንዲ ሲል ተናግረዋል። ህዝባዊ እንደዚህ የጤና ሯጭ መሳተፍ የቻለው በኦሎምፒክ ታሪክ ለመጀመሪያ ጊዜ ነው ዘንድሮ እና እዛ ላይ መሳተፍ በራሱ አንድ ትልቅ ቦታ አለው። በባዶ እግር ደግሞ ሆኖ የኢትዮጵያ አትሌቲክስ መሰረት የሆነውን የባዶ እግር የአበበ ሩጫ ማስታወስ የኢትዮጵያ አትሌቲክስ አባቶችን ማሞ ወልዴን ጋሽ ዋሚ ቢራቱን ሌሎቹንም መዘከር መቻል ትልቅ ፋይዳ አለው እና ዳገት ነበር ና በጣም ካረኳቸው ሩጫዎች በጣም የፈተነኝ ነው ያው በባዶ እግር ስትሮጪ ህመሙ በጣም ትልቅ ነው ና ለመራመድ ሁሉ ይከብዳል ግን በቃ ጽናት የሚገርምሽ እንደውም ቀነኒሳን እያሰብኩ ነበረ አንዳንዱ ቦታ በሚፈትነው ሰዓት አበበ ቢቂላን እያሰብኩ አጠቃላይ ብዙ ነገር ስለ ኢትዮጵያ እያሰብኩ ነው የሮጥኩትና በጣም ልዩ ነበረ ከባዶ እግር ሩጫም ባለፈ ያበበን ታላቅ ጠንካራነትና ቁርጠኝነት እንዲሁም አሪያነት ለቀሪው ዓለም ለማስተዋወቅም ኢትዮ ፍራንስ የስፖርትና የባህል መረዳጃ የተሰኘው ማህበር አስተባባሪነትም ኤርሚያስ ህዝባዊ መድረኮችን ፓሪስ ላይ በመጠቀም ጀግናውን አትሌት አበበ ቢቂላንና እንዲሁም ሀገሩን ኢትዮ ለማስተዋወቅም ተጠቅሞበታል። በዋናነት ይሄንን የምጠቀምበት ሀገራችንን ለማስተዋወቅ ነው። ለምንድነው ሰው በባዶ እግር የምትሮጠው ብሎ ጥያቄ ሲያመጣ መለስ ነው የምጠቀምበት። ና እንግዲህ ከእሱ ጋር አያይዤ የፐብሊክ ሌክቸሮችን ማድረግ አለሁ። ና እዚህም ይሄ ዝግጅት የአፍሪካ ስቴሽን ተብሎ ከፓሪስ ኦሎምፒክ ጋር ተያይዞ የሴኔጋልን የ2026 ወጣቶች ኦሎምፒክስ ለማስተዋወቅ ሁሉም የአፍሪካ ሀገራት ባህላቸውንና ስፖርትን እንዲያስተዋውቁ የተዘጋጀ መድረክ እንደመሆኑ እዚህ መጥቶ ያማረጌ ከተለያየ አፍሪካ የመጡ ሰዎች ነበሩ። ና ከእነሱ ጋር ለመገናኘት ታሪክ ማውራት መቻል፣ ኢትዮጵያ ማስተዋወቄ ትልቅ ክብር ይሰማኛል እንግዲህ une reconnexion avec son histoire, absolument, je suis heureux d'avoir redécouvert tout cela avec des informations nouvelles que, que je n'avais pas. C'était un moment euh, intéressant. ከታሪኩ ጋር እንደገና መገናኘት ሽያለሁኝ አዲስ መረጃም ለማግኘት በመቻሌ ደስተኛ ነኝ። ራሱም ማራቶንን በባዶ እግሩ ሩጦ ያቀረበው መረጃም በጣም ሳቢነት ነበረው። በፓሪስ ነዋሪ የሆኑት ኢትዮጵያዊው አቶ ሀብታሙ እንዳሉት ኤርሚያስ በባዶ እግሩ በመሮጥ አበበ ቢቂላን ከመዘከር ባለፈም የአበበን ጥንካሬና ታላቅነት ለማስታወስ በተዘከረበት መድረክ ላይ ተገኝተው በሰሙትና በተላለፈው መልእክት ታላቅ ኩራት የተሰማቸው መሆኑን ተናግረዋል። አቶ ኤርሚያስ የአበበ ቢቄላን ታላቅነት ለዓለም ማስተዋወቅ ነው የቻለው። አበበ ቢቄላ በኢትዮጵያና በአፍሪካውያን አትሌቶች ላይ ያሳደረውን ተጽዕኖ የሚያሳይ ነው። ጥሩ አቀራረብ ነበረ። ብዙዎቹ ተደንቀውበታል። በባዶ እግሩ ነው እንግዲህ እያዩት ሁሉም ሰው። ፓሪስ ያሉ መንገዶች እንደምታውቂው የኮብል ስቶን የተነጠፈ ነው። በጣም ረጅም እድሜ ያስቆጠረ ነው። በዛ ላይ መሮጥ በባዶ እግር፣ እውነት ለመናገር አልሞክረው እኔ እሱ ያንን ሮጦ መጨረስ መቻሉ ራሱ በጣም ታላቅነት ነው በእውነት። ያም ማለት እንግዲህ የአበበ ቢቄላን ሀያልነት ያስተዋወቀበት ነው። ትውልዱ ከአለፈው ታሪክ ምንድን ነው የሚማረው የሚለውንም ለማሳየት የሞከ ነበረበት ለዲደብሊው ለተጠናቀረው ዘገባ ሃይማኖት ጥሩነ ነኝ ከፈረንሳይ ፓሪስ አድማጮች የዜና መጽሔታችን የተከታተላችሁትን ይመስል ነበር